ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ ታክሲዋ ሞልታለች። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ ጋቢና የመቀሌና የወልዲያ ከተማ የእግር ኳስ ክለቦች እሁድ እለት ሊያደርጉት ለነበረው ጨዋታ ከጨዋታው በፊት የተፈጠረውን ግጭት አስመልክቶ ዘገባ አለን። ምክንያት በእለቱ አንድ ሰው ከዛ በማግስቱ አንድ ሌላ ሰው ሕይወት አልፎ ሁለት ሰው ሕይወት አልፏል። በርካታ ሰዎች ተጎድተዋል። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላው ናቸው፣ ዝርዝሩን ይዘናል። በሌላኛው ዘገባችን ቃለመጠይቅ ነው የያዝነው። መንግስት በሀገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በየጊዜው መፍትሄ አይሰጥም ሲሉ ፕሮፌሰር በየነ ጴጥሮስ ተናግረዋል። ይህንን በህገ መንግስቱም የተቀመጠውን የዜጎችንና የግለሰብንም መብት የማስከበርን ተግባር አልወጣ ብሎ ኢህአዴግ ስርዓት ይዋጣላቸው አይነት ነገር ቆሞ እያየ የሚፈጥረው ሁኔታ ነው እንጂ ፌዴራሊዝሙ ምን ፈጠረ? ቋንቋ ማለት ሁለት ህዝቦች በሚገናኙበት ሁሉ ሁለት ሶስትም ቋንቋ ይናገራሉ። ሙሉ ዘገባውን ይዘናል። በኢትዮጵያ ወቅታዊ የፖለቲካ ሁኔታ ዙሪያም የአረናውና የመድረኩን ስራ አስፈጻሚ አባል አቶ ገብሩ አስራትን ይዘናል። ሁሉንም ከዝግጅታችን ታገኛላችሁ። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን መቀበል ጀምረናል። ጋቢና ቪዮኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አሁን ወደ ዜና ዘገባዎቻችን ተመልሰን መጥተናል። በቀዳሚው ዘገባችን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያዘዙት የጉዞ እገዳን በተመለከተ በበታች ፍርድ ቤቶች ሙግቱ እንደቀጠለ ባለበት በአሁኑ ወቅት እገዳው እንደጸና እንዲቆይ ጠቅላይ ፍርድ ቤት ትላንትና ውሳኔ ሰጠ። ከጠቅላይ ፍርድ ቤቱ ዳኞች ሰባቱ አስተዳደሩን ደግፈው ውሳኔ ሲሰጡ ሁለቱ ዳኛ ሩት ባደር ጊንስበርግ እና ዳኛ ሶኒያ ሶቶማር እገዳው በከፊል እንደታገደ እንዲቆይ ውሳኔ ሰጥተዋል። ጠቅላይ ፍርድ ቤቱ ውሳኔው ላይ የደረሰበትን ምክንያት አልተገለጸም። ፕሬዚዳንት ትራምፕ ለሶስተኛ ጊዜ ያወጡት የጉዞ እገዳ አብዛኛው ሕዝባቸው ሙስሊም ከሆኑት ስምንት ሀገሮች የሆኑ አብዛኞቹ መንገዶች እንዳይገቡ መንገደኞች እንዳይገቡ ይከለክላል። አገሮቹ ቻድ፣ ሊቢያ፣ ኢራን፣ ሶማሊያ፣ ሶሪያ፣ ቬንዙዌላ የመንና ሰሜን ኮሪያ ናቸው። ይህን የፕሬዚዳንቱን እገዳ የሜሪላንድ የሃዋይ ክፍለ ሀገሮች የበታች ፍርድ ቤቶች ዳኞች ስራ ላይ እንዳይውል ማገዳቸው ይታወሳል። የሩሲያ የፍትህ ሚኒስቴር የአሜሪካ ድምፅን ጨምሮ በዩናይትድ ስቴትስ መንግስት ወጪ የሚካሄዱ ዘጠኝ የሚዲያ ድርጅቶችን ለባዕዳን የሚሰሩ ወኪሎች ብሎ ፈረጀ። እርምጃው ተቋማቱ ሩሲያ ውስጥ የሚያደርጉትን ዜና የማጠናከር እንቅስቃሴ ያወሳሰባል። የሩሲያ ፍርድ ቤት ባሳል ባለፈው ወር ባስጠነቀቀው መሠረት ሬዲዮ ፍሪ ዩሮፕ ሬዲዮ ሊበርቲ የተባለውን ስርጭትና ተቀባይ አሰራጭ ጣቢያዎችንም በባዕዳን ወኪል ዝርዝር ውስጥ ከቷቸዋል ሩሲያ የወሰደችው ይህ እርምጃ የዩናይትድ ስቴትስ የዜና ማሰራጫዎችን ሞስኮ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም በባዕዳን ገንዘብ በሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችን በተመለከተ በደነገገችው ህግ መሰረት እንዲተዳደሩ ያስገድዳቸዋል የአሜሪካ ድምፅ ሬዲዮ በሩሲያ እርምጃ ላይ እስካሁን የሰጠው አስተያየት የለም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖበርት በቅርቡ ሲናገሩ የፍትህ ሚኒስትሩ የዜና ማሰራጫዎችን እንደ ባዕዳን ወኪል እንዲፈርጅና የኢንተርኔት እንቅስቃሴዎቻቸውን እንዲገድብና እንዲቆጣጠር የፈቀደው አዲሱ የሩሲያ ህግ በሀገሪቱ የሚዲያ ነፃነት ላይ የተሰነዘረ ጥቃት ነው ማለታቸው ይታወሳል። የተባበሩት መንግስታት ድርጅት የየመን ልዑክ ዛሬ ለጸጥታው ምክር ቤት አባላት ገለጻ ያደርጋሉ። የየመን ሁጤ አማጽያን የቀድሞ ፕሬዚዳንትና ተባባሪያቸው የነበሩትን አሊ አብደላ ሳላህን ትላንትና ገድለዋቸዋል። የሁለቱ ህብረት መፍረሱን ተከትሎ ዋና ከተማዋ ሰንዓ ብጥብጡ ተባብሷል። የተባበሩት መንግስታት ድርጅት ልዩ ልዑክ ኢስማኤል ኦልድ ሼክ የቀድሞ ፕሬዚዳንት ሳልህ መገደል የሚያስከትለውን ፖለቲካዊ አንደምታ በተመለከተ ለጸጥታ ምክር ቤቱ አባላት ማብራሪያ ይሰጣሉ ተብሎ እንደሚጠበቅ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዳያሪክ ገልጸዋል። የመንግስታቱ ድርጅት የየመን ሰብአዊ ጉዳዮች አስተባባሪ ጄሚ ማክጎልድሪክ በበኩላቸው ሲቪሎች እርዳታ ፍለጋ መንቀሳቀስ እንዲችሉ ተኩስ አቁም እንዲደረግ ተማጽነዋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ የመቀሌና የወልዲያ ከተማ የእግር ኳስ ክለቦች ውድለት ሊያደርጉት ለነበረው የጨዋታ ውድድር ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱ ወገን የሁለት ሰው ህይወት መጥፋቱን ኗሪዎችና የክልሉ መንግሥት አስታወቁ። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን የትግራይ ተወላጆች ሆቴልና ድርጅት መሰበሩን መኪና መቃጠሉንና በአጠቃላይ ወደ 200 የሚጠጉ ድርጅቶች ላይ ጉዳት መድረሱም ተገልጿል። በተያያዘም ጥቃቱ የተቃወመው የትግራይ ወጣቶች በመቀሌ ከተማ ተቃውሞ አሰምተው እንደነበረም ታውቋል። ጽዮን ግርማ ዝርዝር አላት። ጉዳቱ የደረሰበት ግለሰብ አንድ በአይደር ሆስፒታል ሲታከም ቆይቶ ሕይወቱ እንዳለፈና በዛሬ ዕለት በማይጨው የቀብር ስነ ስርዓቱ መፈጸሙን ነዋሪዎች ገልጸዋል። እንደዚሁም ደግሞ ሌላ አንድ ጉዳት የደረሰበት በትላንትና ዕለት በወልዲያ ከተማ ቀብር ስነ ስርዓቱ መፈጸሙን ይህም በመርሳ ከተማ መምህር እንደነበረ ነዋሪዎች ገልጸዋል። እንግዲህ ለዚህ አደጋ የግጭት መንስኤ ነው የተባለው ከክልሉ መንግስት ኮሚኒኬሽን ያገኘ ነው። እንደዚሁም ደግሞ ስማቸውን መጥቀስ ካልፈለጉ ነዋሪዎች ያገኘ ነው መረጃ እንደሚያሳየው የመቀሌ ከተማና የወልዲያ ከተማ የእግር ኳስ ጨዋታ እሁድ ዕለት ከሰዓት በኋላ ሊደረግ ጠዋት እጅግ ሊነገር የማይገባ ዘለፋ በሁለቱም ደጋፊዎች አካባቢ ሁለቱም ደጋፊዎች ዘለፋ ብሔርን ተኮር ያደረገ ዘለፋ በወልዲያ ከተማና እንደዚሁም ደግሞ በመቀሌ ከተማ ነዋሪዎች መካከል ዘለፋ እንደነበር ያንን ዘለፋ ተከትሎ ደግሞ ግጭት መቀስቀሱንና ከግጭቱም በኋላ በቀጥታ መጀመሪያ የትግራይ ተወላጅ የሆነ ንብረት መሰባበሩን ገልጸውልናል። ይህንን በተመለከተ ማብራሪያ እንዲሰጡን የአማራ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ማምሻውን ደውዬ ነበር። አጠቃላይ ሁኔታውን እንደዚህ ገልጸዋል። አላስፈላጊ ንግግሮችና ዘለፋዎችን ነበሩ። በዚህ ምክንያት ግጭት ተፈጠረ። በግጭቱ ምክንያት ወደ ግርግር አመራ። በዚህም ግርግር የአንድ ሰው ሕይወት ወዲያውኑ አልፏል። ከዛ በኋላ ጉዳት የደረሰበት አንድ ግለሰብ ደግሞ እንደገና በሕክምና ሲረዳ ቆይቶ ያው እሱም ህይወቱ አልፎ ግጭቱ ምክንያት በእለቱ አንድ ሰው ከዛ በማግስቱ አንድ ሌላ ሰው ህይወት አልፎ ሁለት ሰው ህይወት አልፏል በርካታ ሰዎች ተጎድተዋል አንድ መኪና ተቃጥሏል እንደዚሁም የአንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል እና የኮንቴይነሮችም ተቃጥለዋል በዚህ ጉዳት ወደ ሁለት መቶ ያህል ሰዎች በጉዳት እንደደረሰባቸው ነው መረጃ ያገኘ ነው። በአጠቃላይ የከተማው አንድ ቀን በሚባል ደረጃ ሰላም ርቆት ሁከትና ብጥብጥ ቆይቶ በማግስቱ ወደ መረጋጋት ተመልሷል። ህብረተሰቡ ዘንድ እንግዲህ በግጭቱ በግርግር ውስጥ የነበሩት አካላት እጅግ ቢበዛ ከአንድ ሺህ በላይ እንደማይበልጥ መረጃዎች ከዛ አካባቢ የመጡ መረጃዎች ያሳያሉ። የከተማው ህዝብ ግን በአጠቃላይ ግጭቱ እንዳይሰፋ እነዚህ ዘለፋ ተራ ንግግሮች በሚደመጡበት ሰዓትም እነዚህን የሚያወግዝ ነበረ፣ ግጭቱም እንዲቆም ጥረት ሲያደርግ ነበር። ከዛም ባለፈ ግጭቱ ከተከሰተ በኋላ የጸጥታ መዋቅሩ በቁጥጥር ስር ሲያውል የህብረተሰቡን ድጋፍ ነበረበት። በመጨረሻም በትናንትና ሁለት በማግስቱ ግጭቱ በተከሰተ በማግስቱ ማለት ነው ጉዳት የደረሰባቸውን ወደ ሁለት መቶ የሚሆኑ ሰዎች እና የአካባቢ የሀይማኖት አባቶች፣ ሀገር ሽማግሌዎች ጋራ ውይይት ተደርጓል። በእጅጉ አውግዘውታል። ተግባሩን የወልዲያን እና አካባቢውን ህዝብም እንደማይወክል ከተማቸውንም አካባቢውንም እንደሚጎዳና ባልተጠበቀ ሁኔታ አሳዛኝ ክስተት እንደተከሰተ በውይይቱ ወቅት የነበሩ ሰዎች ገልጸዋል። ከዛም ባሻገር ሰላሙ ወደ ነበረበት እንዲመለስም የተጎዱ ወገኖች እንዲቋቋሙ በማድረግም የበኩላቸውን ድርሻ እንደሚወጡ በመድረኩ ገልጸዋል። በዛሬው ዕለት የወልዲያ ማክሰኞ ገበያ ነው ወልዲያ የሚካሄደው። ህዝቡ በስፋት ገበያ ወጥቶ ሲገበያይ ነው የዋለው። ሰላሙ በድንገት ደፍርሶ በፍጥነት ተመልሶ አሁን ከተማው በመርድ ተረጋግቷል እና ከዛ ባሻገር በግርግር ውስጥ የነበሩ ጉዳት ያደረሱ የተጠረጠሩ ሰዎች ተይዘዋል። መጣራት ላይ ነው ያለው ጉዳዩ። እየተጣራ ጥፋት ያጠፉ ወደ ህግ የሚቀርቡበት በማጣራት ሂደት ደግሞ በግርግር ውስጥ ሆነው የተያዙ ንጹሐን የሆኑ ሰዎች የሚለቀቁበት ስራ ይሰራል። ስለዚህ በእሁድ ዕለት ከትናንት በስቲያ ማለት ነው፣ ግጭቱ ባልታሰበው ሁኔታ ባልተጠበቀ ሁኔታ ተነስቶ ዛሬ ሙሉ በሙሉ የህብረተሰቡ ተሳትፎ ተጨምሮበት ውይይቱም ፍሬ አፍርቶ ገበያውም በስፋት ሲካሄድ ቆይቷል እና ወልዲያ ላይ የተከሰተው ነገር ይህን ይመስላል በአጠቃላይ እንግዲህ ጽዮን አሁን ያለው የጸጥታ ሁኔታ መረጋጋቱን ነው የገለጹት። ግን አስቀድሞ ከእግር ኳስ ጨዋታው በፊት የከተማዋንም ነዋሪዎች ያነጋገርሽበት ሁኔታ ነው ያለው። ግጭቱን ምን እንደቀሰቀሰው? ኳሱ ከመጀመሩ በፊት ነው እንግዲህ ግጭቱ የተፈጠረው። አዎ እንግዲህ ነዋሪዎቹ እንደሚሉት ኳሱ ከመጀመሩ በፊት ኳሱ ከሰዓት በኋላ ሊደረግ ጠዋት ላይ የመቀሌ ከተማ የስፖርት ደጋፊዎችና የወልዲያ ከተማ የስፖርት ደጋፊዎች መካከል አላስፈላጊ የሆነ አፍላፊ ዘለፋና ግጭት እንደነበረ ነው። ያም ወደ ብሔርን ተኮር ያደረገ ወይም ደግሞ አንድ አካባቢን ተኮር ያደረገ ዘለፋ ይካሄድ እንደነበረና ከዛ በኋላ እሱን ተከትሎ ግጭቱ እንደመጣ ነው። ግጭቱ ልክ ሲጀመር በቀጥታ ጥቃቱ ወደ ትግራይ ተወላጆች ላይ ያተኮረ እንደነበረና ንብረትም በተለይ ሆቴሎችና ድርጅቶች ላይ መስታወት መሰባበር ለይቶ ነበረ። በኋላ ላይ ግን አቶ ንጉሱም እንደሚሉት ወደ ሁለት መቶ የሚደርሱ ከአነስተኛ ንግድ ጀምሮ እስከ ትልቅ ዘረፋና ያንን ግጭት ተጠቅሞ ወደዛ ያደላ እንደነበረ። በዚህም የሞቱት ሰዎች ሁለቱም ከተለያየ ከሁለቱም አካባቢ የመጡ እንደሆኑ ነው ነው የጠቀሱት። ይህን ተከትሎ የመቀሌውን የመቀሌ አካባቢ ነዋሪዎች ደግሞ እንደገለጹልን መቀሌ ከተማ ላይ ይህንን ጥቃት በተለይ የትግራይ ተወላጆች መገደላቸውን ተቃውመው ወጣቶች ደግሞ ሰልፍ ተቃውሞ ማሰማታቸውን ነው። በጣም የሚያሳዝን ታሪክ ነው። ስፖርት ለፍቅር፣ ለወዳጅነት፣ ለአብሮነት እንደዚሁም ለነጻነት ነበረ እንደዚህ አይነት ሁኔታዎች ሲፈጠሩ፣ በነገራችን ላይ ሄኖክ ተደጋጋሚ ነው ከአነስተኛ እስከ ከፍተኛ የሚሆን እንደዚህ አይነት ስፖርቱን ተከትሎ በደጋፊዎች አማካኝነት ብሔርንና ማንነት ላይ ያተኮረ ስድብና ዘለፋ በሁሉም አካባቢዎች ነው እየታየ ያለው ና። ይሄ ተደጋጋሚ የመጣ ጉዳይ ስለሆነ ውይይት ልናደርግበት ወደፊትም ውይይት ዘገባዎችም ልናቀርብበት ይገባል። እስኪ እናንተም ፌስቡክ አት ቪ አማሪክ ላይ አስተያየቶቻችሁን ስጡን። ወደ ቀጣዩ ዘገባችን እናልፋለን። መንግስት በሀገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ ፕሮፌሰር በየነ ጴጥሮስ ተናግረዋል። የተቃዋሚ ፓርቲ መሪና የቀድሞ የፓርላማ አባል ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳሉት ግጭቶች የተከሰቱት ችግሮችም የቀጠሉ መንግስት ግዴታውን ባለመወጣቱ ነው እያሉ ነው። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑት ፕሮፌሰር በየነን ያነጋግራቸው እስክንድር ፍሬው ነው። የደርግ መንግስት ከወደቀበት 1983 እስከ አሁን ድረስ በተቃዋሚ ፓርቲ መሪነት የቆዩት ፕሮፌሰር በየነ ጴጥሮስ የፓርላማ አባል ሆነውም አገልግለዋል። በሽግግር መንግስቱ ወቅት ምክትል የትምህርት ሚኒስትር ሆነውም ሰርተዋል። በፓርላማ አባልነት ለረጅም ዓመታት በመቆየትም ከተቃዋሚዎች ቀዳሚው ሰው ናቸው። ከአሜሪካ ድምፅ ጋር ባደረጉት በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ቃለ ምልልስ ግምገማቸውን አካፍለዋል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች የተቀሰቀሰውና የሰው ህይወት የጠፋበት በመቶ ሺዎችም የተፈናቀሉበት ግጭት ከእነዚህ ወቅታዊ ጉዳዮች አንዱ ነው። ይህ ግጭትና የሰላማዊ ዜጎች መፈናቀል የፈጠረው ቅሬታ በከፍተኛ ትምህርት ተቋማትም እየተንጸባረቀ ነው። በኦሮሚያ ክልል የሚገኙት ሀሮማያ፣ ጅማ፣ አምቦና አርሲ ዩኒቨርሲቲ ተማሪዎች ይህንን በዋና ምክንያትነት ጠቅሰው ትምህርት አቋርተው ወጥተዋል። የተማሪዎቹ ጥያቄ የሚጠበቅ ነው ይላሉ ፕሮፌሰር በየነ ጴጥሮስ። ቀደም ብሎ የነበሩትም ሆኑ አሁን እንግዲህ የህዝብን መብት ማስከበርና መቆርቆር የቆየና ያለም ነው። ከዚያ በመነሳት ወገኖቻችን በየቦታው ነው እየተበደሉ ከህግ ውጭ እርምጃ እየተወሰደባቸው ነው፣ በነፍስ ህይወት ድረስ እየተሰዉ። ይህም ደግሞ በከፍተኛ ቁጥር የአንድ የእለት ግጭት ብቻም ሳይሆን በየቦታው በየጊዜው የምነሳው ይሄ ተማሪዎችን ቢያሳስብና ለዚህ መፍትሄ ሊፈለግ ይገባል ብሎ ነው። አያስገርመኝም። ትናንት በኢቢሲ የቀረቡት የትምህርት ሚኒስትር ዶክተር ጥላዬ ጌቴ ተማሪዎች ትምህርት ጥለው መውጣታቸውን አረጋግጠዋል። ቀጥሎ ደግሞ በሁለቱ ብሔራዊ ክልላዊ መንግስታት ወሰን አካባቢ ለተከሰተው መፈናቀል ላይ ጥያቄ የተነሳ፣ አዎ ችግሩ ተከስቷል። ችግሩን ግን የሁለቱ ክልል መንግስታት እና ፌዴራል መንግስት እየሰሩበት በመሆኑ ይሄ ምላሽ ይሰጣቸዋል፣ ትምህርታቸው እንድትቀጥሉ የሚል አቅጣጫ ተቀመጠ። እንደገና ከዛ በኋላ ለሁሉም የሀገራችን ዩኒቨርስቲ ጥያቄ የነበረው የብቃት የዩኒቨርሲቲ መውጫ ፈተናና ሌሎች በርካታ ጥያቄዎች እየተነሱ በርካታ ትምህርት ጊዜያት ተስተጓጉለዋል። ችግሮቹ ቢኖርም እንኳ ጥያቄያቸውን እያቀረቡ ትምህርታቸውን መቀጠል ሲገባቸው የተለያዩ ምክንያቶች እየተፈጠረ ተማሪዎቹ ከዩኒቨርሲቲው ሰላም አለ፣ ምግብ አለ፣ ምኝታ አለ መማር ማስተማር ሂደቱ መምህራን ለማስተማር ዝግጁ ባሉበት ሁኔታ በተወሰኑ ትምህርት ቤቶች ዩኒቨርሲቲዎች፣ ተማሪዎቹ ከዩኒቨርሲቲው እየወጡ እንደ ተፈናቀሉ ለማወቅ ችለናል። እንደዚህ በአንዳንድ ከፍተኛ ትምህርት ተቋማት የተፈጠረውን መስተጓጎል ጨምሮ በሀገሪቱ የተለያዩ አካባቢዎች የተፈጠሩ መሰል ችግሮችንና ግጭቶችን ጠቅሰዋል ፕሮፌሰር በየነ። ችግሩ እዚህ ደረጃ የደረሰው መንግስት ፈጣን ምላሽ ባለመስጠቱ እንደሆነም የፕሮፌሰር በየነ እምነት ነው። በገ መንግስቱ ውስጥ ያደ ግዴታ አለበት ይላል ማለት መንግስት ግዴታ አለበት ይላል በአንቀጽ 89 ንዑስ አንቀጽ አንድ እና ሁለት ነው መሰለኝ የኢትዮጵያን ህዝቦች ብሄረሰቦች ሁሉን ተዋደው ምንድን ነው ተባብረው ህብረታቸው ጠንክሮ የአንድ አገር ዜግነት እንዲኖሩ የማብቃት ግዴታ አለበት ይላል እና ይሄ ስራ ሲሰራ አይተን አናውቅም። ህዝቦች ዝም ብለው በሆነው ባልሆነው በካድሬዎች ነሳሽነት ሲጋጭ ቆሞ ነው የሚያየው ፌዴራሉ መንግስት። በመቶዎች በሺዎች ህይወቶች ከጠፉ በኋላ ነው ሄዶ ህዝባዊ ስብሰባ ማድረግ፣ የሰላም ጉባኤ ምን ማድረግ። አሁን በሰሞኑ እዚህ ጌዲዮ ይታይ እንደነበረው ቀልድ እና ግጭቱ መሬት ጥበት ነው የወጣቶች ስራ ማጣት ነው እየተባለ የማይገናኝ ነገር ጌዲዮ ከዚህስ በፊት ምን ሰፊ መሬት ነበረ? ያው ባለው በቡና ሀብቱ በብቃት ነው፣ ስለምሰራ ይጠቀም ነበር እንጂ የቆየ ነው። የመሬትበት ምን ወጣቶች ስራ ማጣት ይሄ ዝም ብሎ ወደ ግጭትና ህይወት እስከ ማጥፋት የሚያደርስ ነው፣ ግርግር ውስጥ የሚያደርስ አይደለም። ይሄ መንፈሱ ራሱ የእኛ አይደለም። መገሌ እኛንን እዚች ስለተወለድን በቃ ከላሁን ጋር ጨርሶ መኖር አንችልም የሚለው አይነት መንፈስ እስከሚሰርጽ ድረስ የአደጋዊ ስርዓቱ ያመጣው እርኩሰት ነው። ለአንድ የተቃዋሚ ፓርቲ አመራሮች የሚነገረውን ለዚህ ሁሉ አሁን ላለው ልዩነት፣ ክፍፍል፣ ግጭት ቋንቋን፣ ብሔርን መሰረት ያደረገ ግጭት ማለት ነው መነሻው ፌዴራሊዝሙ ነው፣ በቋንቋ ላይ የተመሰረተው ፌዴራሊዝም ነው በሚል የሚያቀርቡትን ትችት ይጋራሉ። አሁን በጣም ትልቁ ወንጀል በኢትዮጵያ እየተፈጸመ ያለው ይህንን በህገ መንግስቱም የተቀመጠውን የዜጎችንና የግለሰብንም መብት የማስከበርን ተግባር አልወጣ ብሎ ኢህአዴግ ስርአት ይዋጣላቸው አይነት ነገር ቆሞ እያየ የሚፈጥረው ሁኔታ ነው እንጂ ፌዴራሊዝሙ ምን ፈጠረ? ቋንቋ ማለት ሁለት ህዝቦች በሚገናኙበት ሁሉ ሁለት ሶስትም ቋንቋ ይናገራሉ። ዝም ብሎ ቋንቋ ብቻ ነው ለዚህ ችግር የፈጠረው የሚባለው ነገር እኔ እውነቱ ብዙም እንትነ ምንድ ነው ከነባራዊ ሁኔታ ጋር የሚሄድ መሬት ላይ ያለውን ሁኔታ የሚገልጽ ነው ብዬ አላምንም። ዋናው ይሄ አስተዳደር የሚከተለው የፖለቲካው መሰረት ይሄም ማለት ምንድን ነው ማርሲስት ሌኒኒስታዊ የሆነ ቀኖና ይዞ ለማስተዳደር የሚሞክር ነገር ግን ህገ መንግስቱ ለዛ የማይመች እነሱ አሁን ለምሉት አንድ ፓርቲ ለብቻው ጨምድዶ ይዞ ያስተዳድራል የምሉትን በዚህ በህገ መንግስቱ መሰረት ማስፈጸም አይችሉም። ትልቁ ችግር እዚህ ላይ እኮ ነው። ፓርቲው የፈልገው ለብቻዬ፣ ሌሎቹን አስተሳሰብ፣ ሌሎቹን የተደራጁ ኃይሎች ሁሉ ጨፍልቄ ራሴው ብቻ ሊያስተዳድር ነው። ይሄ እንግዲህ ኮሚኒስታዊ አሰራር ነው። ገዢውን ፓርቲ ማለት ወት ነው። ገዢው ፓርቲ ማለት ነው። ግን ህገ መንግስቱ ለዚህ እነሱ ለምሎት የሚመች አይደለም። ብዙ መብቶች ይሰጣል። ለመደራጀት መብት ይሰጣል፣ ነው ለሌላ ሌላው መብት ይሰጣል። እና ለዚህ እዚህ መካከል ያለው ነው እነሱ ያስተሳሰብ ለውጥ ማድረግ ብቃት ማጣታቸው ነው ትልቁ ችግር። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ከሆኑት ፕሮፌሰር በየነ ጴጥሮስ ጋር በወቅታዊ ጉዳዮች ላይ ያደረግኩትን ቃለ ምልልስ ቀሪ ክፍል በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዝግጅታችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን ደግሞ በህዝባዊ ወያኔ ሀርነት ትግራይ ሹምሽር ዙሪያ አቶ ገብሩ አስራትን እናወያያለን። የአረና አባልና የመድረክ ስራ አስፈጻሚ አባል ናቸው። አስቀድመው ደግሞ በህወሀት ውስጥ እንደዚሁ በስራ አስፈጻሚ አባልነት ሲሰሩ ቆይተዋል። የእሳቸውን ትንተና እንስማ። ያ የጭቅጭቅ አጀንዳ እንደው መረጃ በእርሶ በኩል ካሎት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድን ነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው፣ መረጃው ለህዝብ አልወጣም። እስቲ እሱ ምንድን ነው እንደ ሰበብ እንደ ፕሪቴክስት ያስቀመጡት? አሁን በስልጣን ላይ የነበረው የነ አቶ አባይ አመራር የነ ወይዘሮ አዜብ አመራር መሰረታዊ የሚባሉት ምግብፈቶች አሉበት ነው ያሉት። ይኸው ምንድን ነው ያሉት? አንዱ በኔትወርክ ነው እየሰራ ያለ፣ እርስ በርስ በትስስር እንዲህ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው። ሁለተኛው ክስ ሌላው የከሰሳቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው አምሳ ዘጠኝ ገጽ የያዘ ሪፖርት ነው የቀረበው አንኳር ጉዳዮች ግን እነዚህ የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹምሹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርዱ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች የሚኖር ነው ይችላሉ ግን ደግሞ ተገቢውን ስራ ሰርተናል ፈጽመናል፣ በዚህ ክርክር ነው። በዚህም ያስቆያቸው ከዚህ የሚነሱ ብዙ ጉዳዮችም እርስዎም መጀመሪያ ላይ እንደጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በእርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም፣ የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን፣ የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራልና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ uh -huh. የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጠምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሚኒኬሽን ሚኒስተርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያዩታል? በእርስዎ በኩል አንዳንዶቹን ሰዎች ያውቋቸዋል የሚል ግምት ስላለ አብዛኛውን አውቃቸዋለሁ በስልጣን ላይ ያሉት። በዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገሯቸው ንግግሮችም አዳምጣለሁ። የማዳምጠው ምንድን ነው ኢትዮጵያ ውስጥ ይሄ አብዮታዊ ዲሞክራሲ የሚባል ከዛም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ሕዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው። ሁሉም ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋህድ ናቸው እንግዲህ ሪፖርትን አቀረቡት የሚባሉት ከዛ በፊት በትግርኛ የተጻፈ ሪፖርት አለ በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው አረናን እንደ ጠላት ነው የፈረጁት ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉ ተንቀሳቃዮች ጠላት ብለው ነው የሚፈርጁት እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚህ ሀገር ያመጣል ተብሎ የሚታሰብ አይመስለኝ ተቃዋሚ እንዳይኖር የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው እና አሁንም እንዳልኩት እነዛን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም በኔትወርክ እጥራችኋል ብለው ቢገመግሙም ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት ስምንት ነጥብ አምስት ሚሊዮን በኢትዮጵያ በትግራይም ለሰባት መቶ ሺህ አባል ይሄን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብቱ የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ አለበት። ከአይዲዮሎጂ ወይ የሚመነጭ ከርዕዮተ ዓለሙ የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል ጌታቸው ረዳም። ግን ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች፣ እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው የሚያምንም አይመስለኝም። እንደዚያ ፍንጭም አላየሁም። ይሄን ካልተቀበለ ማለት ኢትዮጵያ ህዝብን ያንገሸገሸው ይሄ የምናየውን እልቂት የምናየውን እስር፣ ቀደም ብለም ሲታይ የነበረው በፖለቲከኞች በጋዜጠኞች፣ በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ፓኬጅ እስከሌለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ቆራጭ አገዛዝ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም። በዚህ ሀገር የህወሓት ማዕከላዊ ኮሚቴ የአቋም መግለጫ አውጥቷል ና ሶስት ገጽ ያለው መግለጫ ነው። ከመግለጫው ውስጥ አንዱ የአርሶ አደሮች ና የከተማ ነዋሪዎችን በተመለከተ ለነሱ በተላለፈ መልእክት ላይ ህወሓት የትግራይ ህዝብ የትግል ውጤት ና መሪ ድርጅት ነው ይላል ና ጥንካሬውም ለህዝቡ ካለው ታማኝነት ና ወገንተኝነት የሚመነጭ ነው ብሎ በቀጥታ ለህዝቡ የተላለፈ መልእክት አለው። በህዝቡ በኩል አሁን ባለው ሁኔታ ህወሓትና የህዝቡ ግንኙነት ምንድን ነው? ምን ይመስላል? ህወሓትና ህዝቡ ሆድና ጀርባ ከሆኑ ቆይተዋል። ብዙ በርካታ ጥያቄዎችን ሲጠይቅ ቆይቷል። ቅድም እንዳልኩት ነጋዴው ፍትሐዊ የሆነ የግብር ብያ የተጣለ አይደለም። ገበሬው እንዲያውም ረስታችሁናል፣ እኛ በድህነት ስንማቅቅ ሚሊዮነሮች ሆናችኋል፣ እያላችሁ ታላግጣላችሁ፣ እኛ ግን በድህነት ስር እየማቀቅን ነው። እንዲያውም ተመቷችሁ ነን። እስካሁን ድረስ የእርዳታ ተቀባይ ሆነን ያለንበት ሁኔታ ነው ያለው። ወጣቱ ላጥመን ነው ያለ ነው ከዩኒቨርሲቲ ተመርቀን እንዲያውም ለዛች ለድንጋይ ፈለጣ በኮብልስቶን እንኳ በወገን የሚሄድ ነው እና እናንተ ደልታችኋል። እና በእርግጥም ደልታችኋል። ብዙዎቹ በጣም በተኩራራ ኑሮ የሚኖሩ ናቸው ከህዝቡ ጋር ጭራሽ የማይገናኝ ትላልቅ ሕንፃዎች ያበጁ ሚሊዮኖች የያዙ እነዚህ በምንም መንገድ ህዝቡ እንዲወክሉ አይችሉም። ገና ከአስራ አምስት አመት ከሀያ ዓመት በፊት ጀምረው በርካታ ሀብት ያፈሩ በዚህ አመራር ውስጥ አሉ። ያውቁታል እነሱም። ስለዚህ እነዚህ ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን በአንተ አብራክ የወጣን ነው ይሄ የሚጠቀሙበት ነው እንግዲህ ውሀት በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል፣ አንተም ከፍለሃል። በዚህ መኖር አይቻልም። ከሀያ ስድስት ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝቡ የሚፈልገው ፍትህ ነው። ህዝብ የሚፈልገው ነፃነት ነው። ህዝብ እየፈለገ ያለው አጠቃላይ ስርአት ፍትሐዊ ስርአት ነው እየፈለገ ያለ። አቶ ገብሩ አስራት ለሰጡን ቃለ ምልልስ እናመሰግናለን። የቃለ ምልልሱ ሙሉ ክፍል በድረ ገጻችን ወይም በዌብሳይታችን ላይ ይገኛል። ፌስቡክ አቶ ያር አማሐሬክም ላይ ታገኙታላችሁ። በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ነው። ዝግጅታችንን በትዊተር እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን መስጠት ትችላላችሁ። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ሲያቀነባብርልን የቆየው ፋሲል ገበየሁ ነው። ጉዟቸው የሰመረ ይሁን እያልን ሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።